የኢትዮጵያውያኑ ዴሞክራሲያዊ ፓርቲ በኢዴፓስም የሚታወቀው በአመራሩ ሂደት ላይ የይገባኛል ጥያቄ አስነስቷል። በውስጠ ደንቡ መሰረት ማስፈጸሙ ለንትርክ ዳርጓቸዋል። ቀደም ሲል አንደኛውን ወገን ያስተናገድን መሆኑ ሲታወስ፣ ግራቀኙ በየፊናቸው ጋዜጣዊ መግለጫ ሰጥተዋል እና በምርጫ ቦርድ በኩል ያለውንም በማካተት ከሶስቱም ወገናት የተንጸባረቀውን መሰረተ ሀሳብ በመዳሰስ በዶክተር ጫን ከበደ በሚመራው በመጀመር በአጋጣሚ ሆኖ የፓርቲው ማህተምና የፓርቲው ጽህፈት ቤት ዋና ጸሐፊው እጅ በመኖሩ ምክንያት ዋና ጸሐፊው ደግሞ በዛኛው ቡድን ውስጥ ሀሳባቸውን ያንጸባረቁ ስለነበር ይህንን በመከልከላችን የደብዳቤ ምልውውጥ ሆነ የቢሮ አገልግሎት በአግባቡ መጠቀም ባለመቻላችን ጥሪ አላደረግንም ለእናንተ በማህተም ተረጋገጠ ጥሪ አይደለም። በስልክ ነው ያደረግንላችሁ። አቶ ዋሲሁን ተስፋዬ በዚህ ስራ አስፈጻሚ አባል ናቸው። የኢዴፓ መተዳደሪያ ደንብ አይፈቅድም በማለት አሁን ተመልሶ ሊጠራ የሚችል የማዕከላዊ ምክር ቤት ስብሰባ በደንቡ መሰረት የለም የተፈቀደም አይደለም። ስለዚህ ስራ አስፈጻሚ የሚያውቀው የማዕከላዊ ምክር ቤት ስብሰባ የለምና ከዚህ በኋላ ማዕከላዊ ምክር ቤት ስብሰባ ልትጠሩ የምትችሉበት እድል የለም ብሎ የስራ አስፈጻሚ ኮሚቴው እነሱን በተገኙበት ጭምር የስራ አስፈጻሚ ኮሚቴው ውይይት አርጎ ከዚህ በኋላ ሊጠራ የሚችል የማዕከላዊ ምክር ቤት ስብሰባ ሊጠራ የሚችል ስብሰባ የለም በሚል ግን እነዚህ ጥቂት አባላት ያው በአገሪቷ ውስጥ ባሉ ሰላማዊና ዲሞክራሲያዊ ትግል ውስጥ ልናረገው የምንችለውን አስተዋጽኦ በተወሰነ መልኩ ለማደናቀፍ ሙከራ እያደረጉ መሆኑንና ይህንንም ብሔራዊ ምርጫ ቦርድም አረጋግጦ ህጋዊ ነው ብሎ ሲጽፍ ለኛ በግልባጭ ለፓርቲው ነው ያሳወቀው። ስለዚህ ፓርቲው ስራውን እየሰራ መሆኑን አሁንም ግን ፓርቲው ህጋዊ አካል አሁንም ስራውን በመደበኝነት እየሰራ መሆኑን ነው በምርጫ ቦርድ በኩል የህዝብ ግንኙነቱ አቶ ተስፋ አለም አባይ አብረሃ በበኩላቸው የሚያስረዱት። አቶ አዳነ ታደሰ ከሁለት ሳምንት በፊት ለቦርዱ ደብዳቤ አስገብተዋል። መተዳደሪያ ደንባቸው ምንድነው የሚለው የፓርቲው የሆን ውሳኔዎች ሲወሰን በአብላጫ ማለት ፊፍቲ ፕላስ ማለት ምልዓተ ጉባኤ መሟላት አለበት የሚል ነገር አለ። ስለዚህ በዛ መሰረት ምልዓተ ጉባኤ ስላልተሟላ አቶ አዳነ ፕሬዚደንት ነኝ ብለው ማህተም ያለው ደብዳቤ እንዳይጠቀሙ ቦርዱ በደብዳቤ አሳውቋል። ሌላኛው ክንፍ ደግሞ ይዘቱን በሊቀመንበርነት ሳይሆን በአባልነታቸው መግለጫውን ከሰጡት በአቶ ልደቱ አያለው በኩል ደግሞ አብላጫ አባላት ተገኝተዋል ሲሉ ያስረዳሉ። በህገ ደንቡ መሰረት ባለው ሁለተኛ መንገድ ፔቲሽን ተፈርሞ ስብሰባው እንዲጠራ አድርገናል። በምርጫ ቦርድ የቀረበው ቅሬታ ሁለት ሰዎች የብሔራዊ ምክር ቤቱ አባላት ያልሆኑ ሰዎች ስም ተጠቅሷል። ከአስራ አራቱ ውስጥ ሁለቱን አላቃቸውም ስለዚህ እነሱን የመረጣችሁት በ12 ሰው ነው ማለት ነው፣ ምልዓተ ጉባኤ ባልሞላ ሁኔታ የሚል ቅሬታ ነው ያቀረበው። ይህንም እንደ ተገቢ ቅሬታ በመውሰድ በዛሬው ዕለት ህገ ደንቡ በሚፈቅደው መሰረት አምስት እጩዎች እንደገና ተጠቁመው እንዲወዳደሩ ከተወዳደሩት ውስጥ ከፍተኛ ድምፅ ያገኙ ሁለት እጩዎች በተደረገው ምርጫ ዋና ፕሬዚደንትነት አቶ አዳነ 14 ድምፅ በማግኘት ፕሬዚዳንት ሆነው ተመርጠዋል። ወይዘሮ ጽጌ እንደገና ምክትል ፕሬዚደንትነት በተደረገው ምርጫ አሁንም 14 ድምፅ በማግኘት ምክትል ሊቀመንበር ሆነው ተመርጠዋል። ዛሬ ባካሄድ ነው ስብሰባ ላይ በቃለ ጉባኤያችን የእነዚህ ሁለት ሰዎች የተመረጡበትን ድምፅ ብቻ ሳይሆን ያልተመረጡት ሰዎች ድምፅ ተመዝግበው ለምርጫ ቦርድ እንዲተላለፍ ወስነናል። ቃለ ጉባኤ ላይ እንዲመዘገብ አድርገናል። ስለዚህ ምርጫ ቦርድ ባቀረባቸው አምስት ጉዳዮች ላይ እዚህ ውሳኔ ላይ ነው የደረስ ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ለዶይቼ ቬለ ራዲዮ ከአዲስ አበባ።